ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ፕሮግራም አሁን ጀመረ። ጤና ይስጥልን በድጋሚ እንደምናመሻችሁ። ጤና ይስጥልኝ። እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና እኔም ሰሎሞን አባተ ነን። የኦሮሞ ፌዴራላዊ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር የነበሩት አቶ በቀለ ገርባ ከእስር ተለቀቁ። አንድ ነገር ካጠፉ እስር ቤት ይህን ያህል መቆየት በሀሰት ማስረጃ ይህና ጊዜ መታሰር ራሱ ሚቻለ መጉላላት ሊሆነ በአካሌ ላይ የደረሰ ማናቸውም ነገር የለም። በአእምሮ ወይም ላይ ደግሞ ማንኛውም ኢትዮጵያዊ አሁን በአሁኑ ሰዓት ሊደርስበት ከምችለው የተለየ የሚደረሰብኝ ነገር የለም። አቶ በቀለ ገርባ ለቪኦኤ ከተናገሩት የተወሰደ ነው የሰማችሁት። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በናይጄሪያው ፕሬዝደንታዊ ምርጫ ተቃዋሚው ሙሐማዱ ቡሃሪ አሸንፈዋል። የአሁኑ ፕሬዝደንት ጉድለክ ጆናታን ሽንፈታቸውን ተቀብለው እንኳን ደስ ያለው ብለዋቸዋል። የምሽቱ አብይ ዜናችን ነው። የኢትዮጵያ የጽንስ መቆጣጠሪያ ተጠቃሚዎች ቁጥር መጨመሩ ተዘግቧል። ከአዲስ አበባ ዘገባ አለን። ትናንት ስለ አባይ ግድብ ግንባታ በተደረገው ስምምነት ዙሪያ የተካሄደውንም ውይይት እንቀጥላለን። ንግድና ምጣኔ ሀብት እንዲሁም ሐኪሞን ይጠይቁም ተሰናድተዋል። ፕሮግራማችንን ኃይሉ ታምራት ይመራል። መልካም ምሽት። ወደ ዓለም ዜና እንለፍ። እነሆ የዛሬ መጋቢት 22 2007 ዓ ም ዜና በናይጄሪያ ፕሬዝደንታዊ ምርጫ ተቃዋሚው መሐመዱ ቡሃሪ አሸነፉ። የአሁኑ ፕሬዝደንት ጉድላክ ጆናታን ሽንፈታቸውን ተቀብለው ተመራጩን እንኳን ደስ ያለው ብለዋቸዋል። አቡጃ የሚገኙት ዘጋቢዎቻችን ኢብራሂም አህመድና ፒተር ክሎቲ ማምሻውን በላኩት ዘገባ ፕሬዚደንት ጆናታን አሸናፊውን ተቀናቃኛቸውን እንኳን ደስ ያለው ያሏቸው አሁን ምሽት ላይ ስልክ ደውለው ነው። የምርጫው ውጤት በናይጄሪያው ነጻ ብሔራዊ ምርጫ ኮሚሽን ጠቅላይ ጽሕፈት ቤት ገና በይፋ አልወጣም። የኮሚሽኑ ቃል አቀባይ ዛሬ ለቪኦኤ በሰጡት ቃል የሰላሳ ስድስቱም ስቴቶች ውጤት ተጠቃሎ እስከሚገባና እስከሚታወቅ አሸናፊው ማን እንደሆነ እንደማይገልጹ አመልክተዋል። የቡኻሪ ድል የህዝባዊ ዲሞክራሲያዊ ፓርቲው ላለፉት አስራ ስድስት ዓመታት ይዞ የቆየውን ፕሬዚደንታዊ በትረስልጣን እንዲያስረክብ የሚያደርገው ሲሆን ይህም በናይጄሪያ የፖለቲካ ታሪክ ውስጥ እንዲህ አይነቱ ሽግግር በድምፅ ሲወሰን ለመጀመሪያ ጊዜ ሊሆን ነው። የሰባ ሁለት አመቱ ቡኻሪ በጡረታ ላይ የሚገኙ ጄኔራል ሲሆኑ የዛሬ ሰላሳ ሁለት አመት በወታደሮች ከተካሄደ መፈንቅለ መንግስት በኋላ መንግስቱን ለሀያ ወራት መርተው እርሳቸውን በተራቸው በሌላ መፈንቅለ መንግስት ከስልጣን ተባረው ነበር። የዲሞክራሲ ስርዓት ወደ ናይጄሪያ ከተመለሰ ወዲህ ባለፉት አስራ ስድስት ዓመታት ቡኻሪ ለፕሬዚደንትነት ሲወዳደሩ የአሁኑ ለአራተኛ ጊዜ መሆኑ ነው። የቡሃሪው ፓርቲ መላ ተራማጅ ምክር ቤት ወይም ኤፒሲ ያሸነፈባቸው ሰባት የደቡብ ናይጄሪያ ግዛቶች ፕሬዚደንት ጉድላክ ጆናታን ሰፊ ድጋፍ እንዳላቸው ይነገርባቸው የነበሩ ናቸው። ከቀድሞዎቹ የምረጡኝ ዘመቻዎች በተለየ ሁኔታ በአሁኑ ቅስቀሳ የተቃዋሚዎች ህብረትም ከቡሃሪው ፓርቲ ጎን ቆሞ ቅስቀሳዎችን ሲያካሂድ ቆይቷል። ዛሬ የድምፅ ቆጠራ ውጤት እየተነገረ በነበረበት ወቅት አንድ የገዢው ህዝባዊ ዲሞክራሲያዊ ፓርቲ ፒዲፒ ተወካይ ከተናጋሪው ላይ የድምፅ ማጉያውን ነጥቆ የምርጫ ኮሚሽኑ ሊቀመንበር አታሂሩ ጄጋ በአንዳንድ አካባቢዎች ፓርቲያቸው ተፈጽሟል የሚላቸውን የድምፅ ቆጠራ ችግሮች እንዲጣሩ ያቀርባቸውን ጥያቄዎች ላይ ያሉ ነው በማለት ከሷል። በወቅቱ ተፈጥሮ የነበረው ግርግር በረድ ሲል የተናገሩት የኮሚሽኑ ሊቀመንበር አንድ የፓርቲ ተወካይ ነኝ ያለ ግለሰብ በብሔራዊው የድምፅ ቆጠራ ማደራጃ ቢሮ ውስጥ ወረቀት ሊሰጣቸው እንደሞከረና ያም ህጋዊ የምርጫ አካሄድ ስርዓትን የተከተለ እንዳልነበር አመልክተዋል። የዛሬ አራት ዓመት ከተካሄደው የናይጄሪያ ምርጫ ማግስት በአብዛኛው በደቡባዊ ግዛቶቿ ውስጥ በተነሳ ብጥብጥ ቢያንስ የስምንት መቶ ሰው ህይወት ጠፍቷል። አሁን ለዜናው ስቱዲዮ እየገባን ባለንበት ሰዓት እየደረሱን ባሉ መረጃዎች መሰረት ደግሞ ዋይት ሀውስ ቤተ መንግስት ምንም እንኳን አሸናፊው ማን እንደሆነ አሁኑኑ ደንግጎ እንኳን ደስ ያላችሁ ለማለት ቢከብድም የናይጄሪያ ህዝብ ላካሄዳችሁት ድንቅ ምርጫ እንኳን ደስ ያላችሁ ብለዋል። በናይጄሪያ ውስጥ በተለያዩ አካባቢዎች የቡሃሪ ደጋፊዎች የከተማይቱን የከተማውን መንገዶች እያጥለቀለቁ መሆናቸውን እና ደስታቸውን እየገለጹ መሆናቸውንም የሚጠቁሙ ዘገባዎች እየደረሱን ነው። በደረሱን ጊዜ ተጨማሪ መረጃዎችን ይዘንላችሁ እንመለሳለን። በየመን በሳውዲ አረቢያ መሪነት የተጀመረው የአረብ ህብረት የአየር ድብደባ እንዲሁም የሁቲ ሺያት አማጽያን ወታደራዊ እንቅስቃሴ ሰብአዊ ቀውስ ፈጥሯል ሲል የተባበሩት መንግስታት ሲሉ የተባበሩት መንግስታት የእርዳታ ድርጅቶች አስታወቁ። የዓለም አቀፍ የእርዳታ ድርጅቶች ሁለቱም ተቀናቃኝ ወገኖች የሰላማዊ ሰዎችን ደህንነት እንዲጠብቁና የግጭት ተጠቂዎችን ሁኔታ ትኩረት እንዲሰጡ ጠይቀዋል። ሊሳ ሽላይን ከጄኒቫ ያደረሰችን ዜና የአስቸኳይ ጊዜ እርዳታ ጥሪም የታከለበት ነው። ሄኖክ ሰማግዜር ዝርዝሩን ይዟል። በሳውዲ አረቢያ የሚመራው ጥምር የአረብ ኃይል በኢራን ይደገፋሉ የሚባሉትን የሁቲ አማጽያን እንቅስቃሴ ለማስቆም እያካሄደ ያለውን የአየር ድብደባ ዛሬም ለስድስተኛ ቀን ቀጥሎ ውሏል። በዛሬው ድብደባ በዋና ከተማይቱ ሰንዓ አቅራቢያ የሚገኝ አንድ የሚሳኤሎችና የጦር መሳሪያ ማከማቻ ዴፖ መመታቱና ግዙፍ ፍንዳታ እንደነበረም ተዘግበዋል። የተባበሩት መንግስታት የዓለም አቀፍ የእርዳታ ድርጅቶች እንዳስታወቁት የአየር ጥቃቱ ሰላማዊ ሰዎችን ክፉኛ ጎድቷል። በተለይ በትናንትናው ዕለት በዋና ከተማይቱ ሰንዓ ውስጥ አንድ የመሳሪያ ግምጃ ቤት ላይ እንዲሁም በሌሎች አካባቢዎች የተነጣጠሩ ጥቃቶች ከፍተኛ ጉዳትና ሁከት መፍጠራቸው ተገልጿል። በሰሜን የመን ሃራድ በሚባል ስፍራ የሚገኘው አልማዝራቅ የተባለው የስደተኞች መጠለያ ጣቢያ በእሳት መያያዙን የዓለም አቀፍ የእርዳታ ድርጅቶች ገልጸዋል። የዓለም አቀፍ የፍልሰት ድርጅት አይኦኤም በየመን አራት መቶ ሠራተኞች አሉት። ከእነዚህ መሃል የሚበዙት በአልማዝራቅ ተሰማርተው ነበር። የአይኦኤም ቃል አቀባይ ጆዋል ሚልማን አርባ ሰዎች መገደላቸውንና ከሁለት መቶ በላይ መቁሰላቸውን ይናገራሉ። ሰራተኞቻችን አዳራቸውን መሽገውና አንገታቸውን መስገው እንደነበር ተገልጦልናል። የፈንጂ ድብደባ ተከናውኗል። የኢንተርኔትና ስልክ አገልግሎቶች አስቸጋሪ ሆነዋል። ሰራተኞቻችን ወደ ሆስፒታል በማምራት የእርዳታ እጆቻቸውን በመዘርጋት ላይ ይገኛሉ። የተቋረጡ የውሃ መተላለፊያ መስመሮች እየተጠገኑ ነው። ስሪላንካ፣ ሱዳንና ኢትዮጵያ እንዲሁም ሌሎች አገሮች ዜጎቻቸውን እንዲያስወጡ በመጠየቅ ላይ እንገኛለን። በየመን የተከሰተው ሁከትና የፖለቲካ አለመረጋጋት ለምስራቅ አፍሪካ ሀገሮች የደህንነት ፈተና እንደሚደቅን ተንታኞች በመግለጽ ላይ ናቸው። በሌላ በኩል ደግሞ ኢራን ወደ የመን የጦር መሳሪያ ልካለች መባሉን የውጭ ጉዳይ መስሪያ ቤቷ ማስተባበሉን መንግስታዊው የኢራን የዜና ወኪል ኢርና አስታውቋል። ይሁን እንጂ የተላኩት የእርዳታ አቅርቦቶች ናቸው ብሏል። በኢራንና በስድስቱ ሀያላን መንግስታት መካከል እየተካሄደ ያለው የቴህራን የኒውክሌር መርሃ ግብር ጉዳይ ድርድር የጊዜ ገደቡ ሊያበቃ ጥቂት እጅግ በጣም ጥቂት ሰዓታት ቀርጥሆት እያለ ተደራዳሪዎቹ ስዊትዘርላንዷ ሎዛን ውስጥ እያካሄዱ ያሉትን ንግግሮች አጠናክረው ይዘዋል እየተባለ ነው። ስቱዲዮስ ከገባንበት ሰዓት ማለት ነው። ይሁን እንጂ እኩለ ሌሊት ከመሆኑ በፊት በቀሩት ሰዓታት ውስጥ በዚህ ለአንድ ሳምንት በተካሄደው ድርድር ስምምነት ላይ ይደርሳሉ የማለቱ ሐሳብ በጣም እያጠራጠረ መሆኑንም ዘገባዎች እየጠቆሙ ነው። በሌላ በኩል ግን አሁን ማምሻውን አንዳች መግለጫ ያወጡ ይሆናል ተብሎም እየተጠበቀ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አንዳንድ አስቸጋሪ ጉዳዮች አሁንም በእንጥልጥል ላይ መሆናቸውን ገልጸዋል። የኢራኑ ዋና ተደራዳሪ አባስ አራግቺ ግን ዛሬ ወይም ነገ ረቡዕ ስምምነት ላይ ይደረሳል ብለው እንደሚያምኑ ተናግረዋል። በሌላ በኩል ደግሞ የድርድሩ አካል የሆኑት ቻይናና ሩሲያም ዛሬ ተደራዳሪዎቹ በራሳቸው ላይ የጣሉት ቀነ ገደብ ከማለቁ በፊት ስምምነት ላይ ይደረሳል ብለው እንደሚያምኑ አመልክተዋል። አሜሪካውያን ከኢራን ጋር የተያዘው ድርድር ሀገሪቱን አቶሚክ ቦምብ ከመስራት ያቆማታል ብለው ብዙ እምነት ባይጥሉም መርሃ ግብሯን በድርድር ለማስቆም እየተደረገ ያለውን ጥረት እንደሚደግፉ አንድ አዲስ የሕዝብ አስተያየት ቅኝት ውጤት አመልክቷል። የዋሽንግተን ፖስትና ኤቢሲ ኒውስ የሚባለው የዜና አውታር ባካሄዱት ቅኝት 59 ከመቶው አሜሪካውያን ድርድሩ እንዲካሄድና እንዲጠናቀቅ የሚፈልጉ ሲሆን 31 ከመቶዎቹ እንደሚቃወሙት ዛሬ አስታውቋል። የዩናይትድ ስቴትስ የአየር ንብረት ለውጥን ለመከላከልና የተፈጥሮ አካባቢን ለመጠበቅ ያስችላል ብሎ ያወጣውን የአማቂ ጋዞችን ልቀት በመጪዎቹ አስር ዓመታት መቆጣጠሪያ እቅድ ዛሬ ይፋ አደረገች። ይህ ቅድ አሁን ሥራ ላይ ያሉ በርካታ ፖሊሲዎችንም የሚያቅፍ ሲሆን ለአነስተኛና ከባድ ተሽከርካሪዎች ነዳጅ በከፍተኛ መጠን የመቆጠብ ደረጃዎች፣ የሕንፃዎችና የመገልገያ መሳሪያዎች ኃይል ቆጣቢ መሆንና፣ ማቀዝቀዣዎች ሁሉ ሃይድሮፍሎሮካርበን የሚባለውን በካይ ጋዝ ሙሉ በሙሉ እንዳይጠቀሙ ማገድ የሚሉ መርሃ ግብሮችን ይይዟል። ዋይትሃውስ ቤተ መንግሥት ኢንተርኔት ላይ ባወጣው መግለጫ ከነዳጅ ኢንዱስትሪና ከኃይል ማመንጫ ተቋማት የሚወጣውን በካይ ካርበን ጋዝ ለመቆጣጠር የሚያስችሉ ዝርዝር ደንቦች እንደሚከተሉ አመልክቷል የአየር ንብረት ለውጥን ለመቆጣጠርና የምድርን እየጋለች መሄድ ለመቀነስ ያስችላል በሚል እርምጃ ዩናይትድ ስቴትስ በአውሮፓውያኑ የዘመን አቆጣጠር በ2025 ዓ ም በመጪዎቹ 10 ዓመታት ውስጥ ማለት ነው የዛሬ 10 ዓመት ማለትም በ2005 ዓ ም ከነበረበት ደረጃ ከ26 እስከ 28 ከመቶ እንዲወርድ ለማድረግ የሚያስችሉ እርምጃዎችን እንደሚወስዱ ፕሬዚደንት ባራክ ኦባማ ባለፈው ህዳር ቻይናን በጎበኙበት ወቅት ቤይጂንግ ላይ ቃል ገብተው ነበር። ከስፓኝ ወደ ጀርመን እየበረረ ሳለ በደቡብ ፈረንሳይ አልፕስ ተራሮች ላይ በረዳት አብራሪው እንዲወድቅ በተደረገው አውሮፕላን ውስጥ ተሳፍረው የነበሩ 150 ሰዎችን ማንነት እስከ ያዝነው ሳምንት መጨረሻ በይፋ እንደሚያሳውቁ የፈረንሳይ ፕሬዚደንት ፍራንሷ ኦላንድ አስታወቁ። የሁሉም ማንነት በህብለ በራሄ ወይም በዲኤንኤ ምርመራ እንደሚለይ ፕሬዚደንቱ አመልክተዋል። የቀሩ አስከሬኖችን ለመፈለግ በተራሮቹ ላይ የተያያዘው ፍለጋ ተጠናክሮ መቀጠሉ ታውቋል። በመጨረሻም የቦስተንን ማራቶን የዛሬ ሁለት ዓመት በቦምብ መጥተዋል ተብለው ከተጠረጠሩት ሁለት ወንድማማች ሳርናየቮች አንደኛው ጆሃር ሳርናየቭ ዛሬ ችሎት ፊት ለሁለተኛ ቀን ቀርቧል። በዚሁ ዛሬ በዋለው ችሎት የሳርናየቭ ጠበቆች መከላከያ ምስክሮችን ማሰማት ጀምረዋል። የ21 ዓመቱ ወጣት ጆሃር በዚህ ጥቃት ጥፋተኛ ሆኖ ከተገኘ የሞት ቅጣት ሊጠብቀው እንደሚችል እየተነገረ ነው። ታላቅ ወንድሙ ታመርላንድ ሳርናየቭ ጥቃቱ ከተፈጸመ በኋላ በነበሩ ቀናት ከፖሊስ ጋር በተደረገ የተኩስ ልውውጥ መገደሉ ይታወሳል። የዜናው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ22 ሜትር ባንድ በ1387 እንዲሁም በ25 ሜትር ባንድ በ12140 በ1280 እና በ1240 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መጋቢት 22 2007 ዓ.ም ምሽት ፕሮግራም ነው። አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። ለሁለተኛው አጋማሽ ያለንን ዝግጅቶች በአጭሩ እናስታውቃችሁና ወደ ዘገባዎቻችን እናልፋለን። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከሰነበተበት ውዝግብ ወጥቶ በሚቀጥለው አንድ አመት ምን ሊያሳካ አስበዋል? በዋናነት ንግዱን ህብረተሰብ ችግር ለመፍታት ንግዱ ህብረተሰብና መንግስትን አቀራርቦ ጉዳዩ የሚመለከተው የመንግስት አካል ጋር አወያይቶ መፍትሄ ማሰጠት ነው። አዲስ የተመረጡት የምክር ቤቱ ፕሬዚደንት አቶ ኤልያስ ገነቲ ናቸው የሰማችኋቸው። ዝርዝሩ በንግድና ምጣኔ ሀብት ዝግጅት ይቀርባል። ሐኪሙን ይጠይቁ መፍትሄ ይዞሎት ተዘጋጅቶ ቀርቧል። አሁን የዕለቱ አብይ ርዕስ ይደመጣል። አቶ በቀለ ገርባ በአሸባሪነት ወንጀል ተከሰው ለሶስት ዓመታት ከሰባት ወር ያህል ከታሰሩ በኋላ ትናንት ማታ ከዝዋይ እስር ቤት ተለቀዋል። አቶ በቀለ ገርባ ከመታሰራቸው በፊት የኦሮሞ ፌዴራላዊ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር ሆነው አገልግለዋል። አቶ በቀለ አሁንም ወደ ቀድሞ ስራቸው ተመልሰው የመስራት ፍላጎት እንዳላቸው ገልጸው ለሀገሬ ይጠቅማል በምለው ማንኛውም አይነት ስራ የመሰማራት ፍላጎት አለኝ ሲሉ አክለዋል። ያነጋገራቸው ዘጋቢያችን መለስካቸው አመሀ ነው። አቶ በቀለ ስለ አፈታታቸው ሁኔታ በመግለጽ ይጀምራሉ። እንግዲህ እንደሚታወቀው አንድ ታራሚ የእስራት ጊዜውን ሰጭ የሚወጣበት ቀን ይታወቃል። ወይንም በተለምዶ ወራንት ተብሎ የሚሰጠው የታራሚ መታወቂያ ወረቀት ላይ ምን ወንጀል እንደሰራ፣ ምን ያህል ጊዜ እንደተፈረደበት፣ መቼ ባመክሮ እንደሚወጣ እና መቼ ደግሞ እስራቱን ጨርሶ እንደሚፈታ በግልጽ ተጽፎ ይሰጠዋል። በዛው መሰረት ለኔ ተጽፎ ተሰጥቶ ነበረ። በአመክሮም መጨረስ የነበረብኝ አምና ጥር አስራ አንድ ቀን ነበረ። ነገር ግን አመክሮ አልተሰጠኝም። ሁለት ሶስተኛውን የጨረሰ ሰው መፈታት በነበረበት ጊዜ እኔ ለመፈታት አልቻልኩም። ለማንኛውም ይህንን እድል የሚያገኙት ከማንኛውም እዛ ውስጥ ከገባ በኋላ ምንም አይነት ወንጀል ያልፈጸመ ሰው ከታራሚ ጋራ ወይንም ደግሞ ከማረሚያ ቤቱ ኃላፊዎች ጋራ ያልተጋጨ ሰው ወይንም ደግሞ በሁከት ያልተሰማራ አንዳንድ የተከለከሉ ነገሮችን ያላደረገ ሰው በሙሉ መብት አለው ይህንን ለማግኘት። ነገር ግን እኔ ከእነዚህ ነገሮች ሁሉ ነጻ ሆኜ ሳለው አልተሰጠኝም ነበረ። ርስ መውጣት ደግሞ የነበረብኝ ትናንትና መጋቢት አንድ ቀን ነው እና በእለቱ መፈታት ያለብኝ በዛሬው እለት ነው ብዬ ማስታፈስኳቸው መሰረት ያው እስከ ስድስት ሰዓት ካቆይ በኋላ የተጠራ ከተጠራው በኋላ ያው በደንቡ መሰረት ፍተሻ ተደርጎ ከአይም ሁሉ ነገር ተፈትሾ በሌሎቹ በሚፈቱ እስረኞች ጋራ ከግቢ ወጣ አካል በኋላ እንደገና መጥተው መልሰን እንወስዳለን፣ የመፈቻ ወረቀቱን ትመልስልን አላሉ። ለምን እንደሆነ ቢጠይቅ አይ መመለስ አለብህ የሚጣራ ነገር አለ ስለተባልኩኝ መለስኩኝ። ከዛ በኋላ ወደ ግቢ ወደ ነበርኩበት ግቢ እንድመለስ ተደረገ። ወደ ዜሮ ወሰዱኝና ያንተ ነገር አንድ የተሳሳተ ነገር ስላለው አዲስ አበባ ሄዶ ያልተስተካከለ ነገር መስተካከል አለበት ተባልኩኝ። ወጣዬን ለቤተሰቦች የሰጠሁና እኔ በሌላ መኪናና አጃቢ ጭነውኝ ለብቻዬ ወደ አዲስ አበባ ጉዞ ጀመርን እና ቤተሰቦቼም ተስፋ ቁርጠው በጣም አዝነው፣ እነሱ ወደ ናዝሬት ነበር የሚሄዱት። ሞጆው ከደረስን በኋላ ቤቴ ዜማደር እንደሚችል ና በማግስቱ አዲስ አበባ ማረሚያ ቤት እንደገና ተመልሼ ሪፖርት እንዳደርግ ጠየቁኝ። እኔም ደግሞ አዲስ አበባ ማረሚያ ቤት ተመልሼ የሚሄድበት ምክንያት የለኝም ጨርሼ ከሆነ ከሆነ መፈታት አለብኝ በጨርሼ ካልሆነም ደግሞ ሄጄ እዛው መጨረስ አለብኝ እንጂ ወደ ቤት ሄጄ ይህን ሁሉ ጊዜ ታስሬ ምንም የመፈታ ረቀጫ ለማረጋገጥ በማንችልበት ሁኔታ መሄድ አልችልም፣ የምትወስዱ ቦታ መሄድ አለብን ስለአልኩኝ፣ ብዙ ከተነጋገሩ በኋላ አንዳንድ ቦታ ከተደዋወሉ በኋላ ይዞ መሄድ የነበረውን ሰው ሞጆ አደረሰኝ። ካደረሰኝ በኋላ የመፈቻ ወረቀቴን ነው የሰጠው። ሌላ ጊዜ ሄጄ አዲስ አበባ ማረሚያ ቤት ሪፖርት እንዳደርግ ነገረኝ። ነገር ግን አዲስ አበባ ማረሚያ ቤት ጊዜ ሪፖርት የማደርግበት ምንም አይነት ምክንያት ያለመኖሩንም ተነጋገርኩ። እንግዲህ አሁን ያለውት ብዙ ሁኔታ ነው ለማለት ነው። ለመሆኑ አቶ በቀለ በአሳለፏቸው የስር ጊዜዎች ውስጥ ያጋጠመው ችግር ነበረ? የጤናም ሆነ ሌላ አንዳንድ መክረኞች ላይ ይደርስ የነበረው ለምሳሌ የድብደባ የመሳሰለ ነገር አልደረሰብኝም። በምርመራ ጊዜም ምንም የደረሰብኝ መንገላታት የለም። ያው አንድን ነገር ሳያጠፉ እስር ቤት ይህን ያህል መቆየት፣ በሀሰት ማስረጃ ይህን ያህል ጊዜ መታሰር ራሱ የቻለ መጉላላት ቢሆንም በአካሌ ላይ የደረሰ ማናቸውንም ነገር ማናቸውም ነገር የለም። በአእምሮዬም ላይ ደግሞ ማንኛውም ኢትዮጵያዊ አሁን በአሁኑ ሰአት ሊደርስበት ከምችለው የተለየ የደረሰብኝ ነገር የለም። ፍርዱ በተላለፈበት ጊዜ የራስን ንጽሕና ለፍርድ ቤቱ ተናግረው እንደነበረና ምሬትም ድምጽ ውስጥ እንደነበረ ትዝ ይለኛል። ያ ምሬት ዛሬ የለም። ማረሚያ ቤቱ ውስጥ በምትገባበት ጊዜ ብዙ የምትማራቸው ነገሮች አሉ። ምናልባት በዛ ሰዓት ጥቂት ሰው ላይ እንዲደርስ መስሎ ሊታይ ይችላል። ነገር ግን ከኔ በባሰ ሁኔታ ብዙ ችግር የደረሰባቸው ሰዎች አሁንም ደግሞ ችግሩን እየተጋፈጡ ያሉ ሰዎች ብዙ ወጣቶች በዚህ ሰዓት ውጭ መሆን ሲችሉ ብዙ ነገር መስራት ተምረው ለራሳቸውም ለሀገራቸውም መጥቀም የሚችሉ ህጻናት ወይንም ወጣቶች መማር ሳይችል እና በእስር ቤት እየማቀቀ የሚገኝበት ሁኔታ የኔ እንደዚህ ከባድ ነው ብሎ መማረድ የሚቻል አይመስለኝም። ያን ጊዜም የነበረኝ በጣም ምሬት አይደለም ይህት ስርዓቱ ትክክል ያለ መሆኑን የሰራቸው ነገሮች ደግሞ አንባቸው የሰራኋቸው መሆኑን ነው ለመግለጽ የሞከርኩት። ወደፊትስ በነበሩበት የፖለቲካ ድርጅት ገብተው እንደገና ለመታገል አላማና ፍላጎት አሉት? የስራውን ሁኔታስ ስ እንዴት ነው የሚያመቻቹት? የወደፊት ህይወቶ ሊመሩት የሚፈልጉት እንዴት ባለ መንገድ ነው? እንግዲህ በዚህ ሀገር ውስጥ ብዙ በእቅድ የሚሰራ ነገር ያለ አይመስለኝም። ብዙ ማቀድ አይቻልም። ግን ዝም ብለው ማሰብ ይቻል ይሆናል ለእኔ እንደኔ አሁን በስራ ቦታ ላይ እንደገና ሪፖርት አድርጌ ወደ ስራዬ መመለስ እፈልጋለሁ። ስለሀገሬ ይጠቅመኛል በሚለው በማናቸውም ነገር ላይ ለመሰማራት እፈልጋለሁ። እና እንግዲህ ወደፊት ደግሞ ምን እንደሚሆን ያው ወደፊት የሚሆነው ሁኔታው ይወስነዋል ማለት ነው። በጣም አመሰግናለሁ። አቶ በቀለ መልካም እድል እመኛለሁ። እኔም አመሰግናለሁ። ባለፉት 14 ዓመታት ውስጥ በኢትዮጵያ የወሊድ መቆጣጠሪያ ዘዴዎችን የሚጠቀሙ ሴቶች ቁጥር ከስድስት ነጥብ ሶስት በመቶ ወደ 34 ነጥብ ሁለት በመቶ ከፍ ማለቱን አንድ ጥናት አረጋግጧል። በሚቀጥሉት አምስት ዓመታት ደግሞ ወደ ስድስት ነጥብ ሁለት ሚሊዮን ኢትዮጵያዊያትን የአገልግሎቱ ተጠቃሚ እንዲሆኑ ለማስቻል ጥረት ይደረጋል ተብሏል። ዘጋቢያችን መለስካቸው አምሃ ስለ ጉዳዩ የላከው ዘገባ ቀጥሎ ይቀርባል። በተለያዩ ተቋማት ትብብር እየተካሄደ የሚገኘው ፒኤምኤ 2020 የተሰኘው ፕሮጀክት ሙሉ ስሙ ፐርፎርመንስ ሞኒተሪንግ አንድ አካውንታብሊቲ በግርድፉ በአማርኛ ብንመልሰው አፈጻጸም ቅኝትና ክንውን ይባላል። ፕሮጀክቱ የሁለተኛ ዙር የጥናት ውጤቱን በአዲስ አበባ ኤሊሊ ኢንተርናሽናል ሆቴል ይፋ ባደረገበት በዛሬ ዕለት የተሰራጨው የጽሁፍ መግለጫ እንደሚያመለክተው የቤተሰብ እቅድ አገልግሎቶች አጠቃላይ ፍላጎት በሀገሪቱ ከፍ እያለ ነው። ያልተሟላ የቤተሰብ እቅድ አገልግሎት ፍላጎትም እንዲሁ መጠኑ እየቀነሰ መሆኑንም ይገልጻል። የፕሮጀክቱ አስተባባሪ ዶክተር ሰለሞን ሽፈራው ለቪኦኤ እንዳሉት ባለፉት 14 ዓመታት አገልግሎቱን የሚጠቀሙ እናቶች ቁጥር በየአመቱ የተለያየ ቢሆንም በአጠቃላይ ግን እያደገ ነው ይላሉ። በፐርሰንቴጅ ደረጃ ከ6 ነጥብ 3 ፐርሰንት አሁን ያለው 34 ነጥብ 2 ፐርሰንት ነው። ስለዚህ ወደ 20 ምናምን ፐርሰንት ነው በአጠቃላይ በከተማ ና በገጠር ከፍተኛ ለውጥ ነው ያለው። እሱን ወደ ቁጥር ኦፍኮርስ መቀየር ይቻላል፣ ግን አሁን በአጠቃላይ ያለን እቅድ እስከ 2020 ወደ ስድስት ነጥብ ሁለት ሚሊዮን አዲስ ተጠቃሚዎች እንዲኖር ማድረግ ነው። ከዛ ጋር ማየት ይቻላል። ዶክተር ሰለሞን እንደሚሉት በአገር አቀፍ ደረጃ ይህንን በተመለከተ የተደረጉ ጥናቶች እንደሚያመለክቱት በኢትዮጵያ ዘመናዊ የቤተሰብ እቅድ ዘዴዎችን የሚጠቀሙ ያገቡ ሴቶች ቁጥር በጣም ትንሽ ነበረ። ይሁንና ከአስራ አራት ዓመታት ወዲህ የጤና አገልግሎቶች በገጠሪቱ ኢትዮጵያ መስፋፋት መጀመራቸው የአሁኑን ለውጥ እንዳመጣው ይጠቁማሉ። ዘመናዊ የሆነ የቤተሰብ እቅድ አገልግሎት የሚጠቀሙት ማለት ሞደርን ኮንትራሴፕቲቭ የምንለው እሱን ነው። ባለፉት አስራ አራት ዓመት መንግስት በተለይ ሄልዝ ኤክስቴንሽን ፕሮግራም ከተጨመረ በኋላ ከፍተኛ ለውጥ መጥቷል። አሁን በአለም ላይ ካሉ በጣም ጥሩ ውጤት አምጥተዋል ከሚባሉ ሀገሮችን ኢትዮጵያን ያረጋት አንዱ ምንለው ብለን የምናስበው የሄልዝ ኤክስቴንሽን ፕሮግራሙ ነው። ስለዚህ ብዙ ለውጥ የመጣው በገጠር ውስጥ ላሉ ሴቶች የአማራጭ አገልግሎት የቤተሰብ እቅድ አገልግሎት እየተሰጠ ስለሆነ ነ በጤና ጥበቃ ሚኒስቴር የቤተሰብ እቅድ አስተባባሪ ወይዘሮ ብርሃኔ አሰፋ ደግሞ ከዚህም የተሻለ ውጤት ሊገኝ እንደሚችል ያምናሉ። ግን እጅግ ብዙ አስቸጋሪ እንቅፋቶች እንዳሉ ደግሞ ይጠቅሳሉ። የአገሪቱ የቆዳ ስፋት በራሱ አሁን ካለው የመንገድና ሌሎች መገናኛ ዘዴዎች ውሱነት አኳያ አንድ እንቅፋት ነው። በቂና የሰለጠነ የሰው ኃይል እጥረት፣ በቂና የተሟላ አገልግሎቶች ሊሰጡ የሚችሉ የጤና ተቋማት እጥረት፣ ዝርዝሩ ብዙ ነው ይላሉ። አንዱ ግን በእኛ በኩል አሁን ለምሳሌ የሚፈልጉት አይነት ምርጫ ዘዴ ማለት ነው። የቤተሰብ እቅድ አገልግሎት ብዙ አይነት ዘዴ ነው ያለው እና የሚፈልጉት አይነት ባለማግኘታቸው ሳይወስዱ የሚቀሩ እናቶች ከፍተኛ ነው። የእነዛን እናቶች ቁጥር ብንጨምር የበለጠ እነሱ የሚፈልጉትን ፍላጎት ብናረካ ከዚህ የበለጠ ጥሩ ውጤት ይገኝ ነበረ። ግን ይሄም ደግሞ አንድ ያው በአቅራቢያቸው የሚፈልጉት አይነት ባለመገኘት፣ በዚህም ደግሞ ይሄንን የሚሰጥ ባለሙያ ባለመሰልጠኑ እጥረትም ሊሆን ይችላል ተብሎ ይታሰባል። የሚፈልጉት ዘዴ ባለማግኘታቸው ይሄንን ክፍተት አምጥቷል። ፒኤምኤ 2020 የተሰኘው ይህ ፕሮጀክት በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የኅብረተሰብ ጤና ትምህርት ቤት የቢል እና ሜሊንዳ ጌትስ ኢንስቲትዩት የሚተገበር የአምስት ዓመት ፕሮጀክት ሲሆን በኢትዮጵያ ተባባሪ ተቋማቱ ጤና ጥበቃ ሚኒስቴር፣ አዲስ አበባ ዩኒቨርሲቲና ማዕከላዊ ስታቲስቲክስ ባለስልጣን ናቸው። ፕሮጀክቱ በአስር የአፍሪካና የእስያ ሀገሮች ውስጥ እየተካሄደ የሚገኝ ሲሆን እንደ ኤውሮፓ አቆጣጠር በ2020 ዓ አንድ መቶ 20 ሚሊዮን ሴቶችን የቤተሰብ እቅድ ፍላጎት ለማሟላት የተቀመጠውን ግብ ለመምታት የሚከናወን ፕሮጀክት እንደሆነ ሰነዶች ያስረዳሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክብራትና ክብራን ከአሜሪካ ድምፅ ራዲዮ የሚተላለፈው ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። በሕዳሴ ግድብ ግንባታ ስምምነት ዙሪያ ትናንት የተጀመረው ውይይት ቀጣይ ክፍል አሁን ይቀርባል። ኢትዮጵያ፣ ግብጽና ሱዳን የህዳሴ ግድብ ግንባታን በተመለከተ በመርህ ደረጃ የትብብር ሰነድ መፈረማቸውን መሰረት በማድረግ ስለ አባይ ጉዳይ ብዙ ሲጽፉ የቆዩት ዶክተር አክሎግ ቢራራ አመለካከታቸውን እንዲገልጹ ጋብዘናቸው በትናንቱ ፕሮግራማችን ማቅረባችን ይታወሳል። ዶክተር አክሎግ ያሳስቡኛል ስላሏቸው ነጥቦች አብራርተዋል። በዓለም ባንክ ለብዙ ዓመታት የሰሩ የፖለቲካ ኢኮኖሚ ምሁር ናቸው። ዶክተር አክሎክ በአሁኑ ወቅት በጡረታ ላይ ነው የሚገኙት። ዛሬ የቃለመጠይቁ ሁለተኛ ክፍል አሁን ይጠናቀቃል። ያነጋግረቻቸው አዳነች ፍስሀዬ ነች። አሁን ያነሱት ጥያቄ የትልቅ ጥያቄ ነው። በእርግጥ ይሄ የመጀመሪያ የመርህ የትብብር ስምምነት ስለሆነ እዛ ዝርዝር ውስጥ አይገባም። ልክ እርስዎ እንዳሉት ግብጽስ ባትስማማና ምንድን ነው የሚሆነው? ሱዳንስ ባትስማማ ምንድን ነው የሚሆነው የሚለው ወሳኝ ይመስለኛል። ግን ጥያቄው ምንድን ነው? አሁንም ቢሆን የፖለቲካ ውሳኔውንም የፖሊሲ ውሳኔውንም ኢትዮጵያ የማትሆንበት ምልክት ምንም አላይም እዚህ። አሁንም ቢሆን የኢትዮጵያን ወሳኝነት ያነሳው ነገር የለም እዚህ ስምምነት ላይ እና እንዴት ነው እንደዛ ሊሉ የቻሉት? በጣም ጥሩ ጥያቄ ነው። በእምነት እንውሰደው እንበል። ግን ይሄ በኦፕሬሽናል ፖሊሲ፣ በአፈጻጸም ላይ ግብጾች፣ ሱዳኖች ኤክስፐርትም ሆኑ ሌሎች ያገባቸዋል በሚልበት ጊዜ ምን ትርጉም ነው የሚሰጠው? ይሄ ፕሮጀክት ያለው እኮ ኢትዮጵያ ውስጥ ነው። የጀመረው የኢትዮጵያ መንግስት ነው ይሄንን ሙሉ በሙሉ ደግፋለሁ ብያለሁ። ነገር ግን አስኪ የሆኑ ሁኔታዎች ይታያሉ። በመርህ ደረጃ ጣልቃ ገብነቱ ለምን አስፈለገ እንጂ የግብፅ መንግስት የኢትዮጵያ መንግስት የሚሰራውን ሙሉ እምነት ካለው አንበደልም ካለ ስጋት የለብንም ካለ፣ ኦፕሬሽናል ፖሊሱ ላይ በአፈጻጸም ደረጃ ግዴታ ነው ኢትዮጵያ መስማማት ይኖርበታል። እኛም ያገባናል ብሎ የገቡበት ምክንያት ምንድን ነው የሚለው ጥያቄ ነው፣ ቁልፉ ነው የሚታየኝ። አዎ፣ ግን እዚህ ላይ ምንድን ነው ችግሩ? አባይ ሁላችንም እንደምናውቀው አባይ ናይል ወንዝ ከኢትዮጵያ ይመነጭ አብዛኛው ከኢትዮጵያ የሚሄድ ውሃ ይሁን እንጂ ሶስቱንም የሚመለከት ሌሎቹን የሚመለከት ነው። እንግዲህ እርሶም በጽሁፎም ላይ እንደዛ ያስቀመጡት አይቻለሁ። የአፍሪቃ ወንዝ ነው ለነገሩ ልክ ነው እና ስለሆነም ኢትዮጵያ ብቻዋን ልትወስንበት የምትችለውን አድርጋለች እስካሁን እንዳውም ድፍረቱን ራዕዩን ይዛ ህዝቧን ይዛ እስካሁን እዚህ ደረጃ አድርሳለች። ብቻዋን ልትወስንበት ስለማትችል የግድ ተባብራ የመስራትና ዓለም አቀፍ ግዴታም ያለባት መሰለኝ ተባብራ መስራት ስለሚኖርባት የግድ ከእነዚህ ከሁለት ሀገሮች ጋር በዓለም አቀፍ ጠበብት በኩልም ሆነ በእነሱ በፖለቲካ በውሳኔ በኩልም ሆነ አብሮ ለመስራት ያህል በዛ መልክ ቢሰራ ይጠቅማል እንጂ ይጎዳል እንዴ? ቢቻል ያለኝ መሰረታዊ ክርክር ኢትዮጵያን እስካልጎዳ ድረስ የሚደረገው ድርድር በሰላም መሆኑ በጣም ጠቃሚነት አለው። ነገር ግን ግብጾች አንድ የውሃ ጠብታ ሊቀነስብን አይገባም ወደሚለው ነው የሚወስደን። ኢትዮጵያ ትንሽ ውሃ ዘነፍ ቢል በኢትዮጵያ በኩል ምንድን ነው የሚመጣው ውጤት የሚለውን አብረን ማየት ይኖርብናል። ስለዚህ ጣልቃ ገብነቱ የኢትዮጵያን ሉዓላዊነት ሊበርዘው ይችላል የሚለው ከዚያ ላይ ነው ኢትዮጵያ መጠንቀቅ አለባት። ኃላፊነት አለበት መንግስት ነው የምለው። እሺ አሁን እንግዲህ ወደ ማጠቃለል ነንና፣ እስካሁን ከተወያየንባቸው ያላነሱት ነጥብ ካለ ለመናገር ፈልጋለሁ የሚሉት ነገር ካለ ዶክተር አክለኩ አዎ ሌላው እኔ አስኪ ሁኑ ያገኘሁት በመርህ ደረጃ በሶስት ላይ እየገባው ነው። ይኸውም ምንድን ነው የሚለው ፕሪንስፕል ኦፍ ኖት ኮዚንግ ሲግኒፊካንት ዳሜጅ የሚለው ጉዳት እንዳይመጣ መከላከል ይኖርብናል የሚል ግብጾችን የሚጠቅም ሁኔታ አለ ጉዳት እንዳይመጣ በሚባልበት ጊዜ ምን ማለት ነው ብዬ ራሴን ስጠይቅ፣ የግብጽ የውሃ ፈሰስ እንዳይቀንስ የሚል ነው የማነበው። ስለዚህ ኢትዮጵያ በጣም ከፍተኛ የሆነ ጥንቃቄ ማድረግ አለባት። ካላደረገችና ችግር ከተፈጠረ ማለትም ዳሜጅ ካለ፣ ጉዳት ካለ፣ እንዲያውም ካሳ ትከፍላለች የሚል እንትን ነው ያለው። ምን ማለት ነው ይሄ? እንግዲህ ኢትዮጵያ የእርሻ ልማትን ለማስፋፋት ትፈልጋለች። ግብጽ እጅግ በጣም ከፍተኛ የሆነ የእርሻ የመስኖ ስራ ትሰራለች። ሱዳንም እንደዚሁ ትሰራለች። ስለዚህ እኔ አስጊ ሆኖ የማገኘው እና መንግስት ኃላፊነት ወስዶ ለኢትዮጵያ ሕዝብ ማቅረብ ያለበት የወደፊቱን ሆነ አሁን ባለው ግድብ ዙሪያ የመስኖ ስራ የመስኖ እርሻ እንዳይካሄድ ያግዳታል አያግዳትም? ፕሬዚደንት ሴቲንግ ነው አይደለም የሚለው ጥያቄ በአእምሮ ውስጥ ይብላላል። ስለሆነም ይህንንም አሁን በመርህ ደረጃ እንዴት አድርጎ መንግስት እንደሚወጣው ለኢትዮጵያ ህዝብ ማቅረብ ይኖርበታል። ጥንቃቄ መደረግ አለበት የሚል እምነት ነው ያለኝ። እሺ። እንግዲህ ዶክተር አክሎክ ቢራራ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። እኔም እንደዚሁ አመሰግናለሁ። ጤና ይስጥልኝ። አድማጮች በፕሮግራማችን የማክሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የምታገኙን በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ነው። አሁን አጠር ያለው የሙዚቃ እረፍት እንስጣችሁና ወደ ቀሪዎቹ ዝግጅቶች እናልፋለን። ኃይሉ ታምራት የጀመረው ይመስላል ሙዚቃውን በዋልሽበት ይላል

የብዙ አየሁ ደምሴን በዋልሽበት ነበር ያደመጥ ነው። ግሩም ዜማ ነው እንደወደዳችሁ ተስፋ እናደርጋለን። አድማጮች ወደ ሁለተኛው አጋማሽ ከመሻገራችን በፊት ዋና ዋናዎቹን ዜናዎች ሰሎሞን ያቀርባል። በናይጄሪያ ፕሬዝደንታዊ ምርጫ ተቃዋሚው መሐመዱ ቡኻሪ አሸነፉ። የአሁኑ ፕሬዝደንት ጉድላክ ጆናታን ሽንፈታቸውን ተቀብለው ተመራጩን አዲስ ፕሬዝደንት እንኳን ደስ ያለው ብለዋቸዋል። አቡጃ የሚገኙት ዘጋቢዎቻችን ኢብራሂም አህመድና ፒተር ክሎቲ ማምሻውን በላኩት ዘገባ፣ ፕሬዝደንት ጆናታን አሸናፊውን ተቀናቃኛቸውን እንኳን ደስ ያለው ያሏቸው አሁን ምሽት ላይ ስልክ ደውለው ነው። እንግዲህ የተከበራችሁ አድማጮች እስካሁን ድረስ የምርጫ ኮሚሽኑ አሸናፊው ማን እንደሆነ በይፋ ያሳወቀበት ዘገባ አልደረሰንም። በደረሰን ጊዜ እናሰማችኋለን። ለማንኛውም የኮሚሽኑ ቃል አቀባይ ዛሬ ለቪኦኤ በሰጡት ቃል የሰላሳ ስድስቱም ስቴቶችና የዋና ከተማይቱ አቡጃ ውጤት ተጠቃሉ እስከሚገባና እስከሚታወቅ አሸናፊው ማን እንደሆነ እንደማይገልጹ አመልክተዋል። በሌላ በኩል ግን ዋይት ሀውስ ቤተ መንግሥት ለናይጄሪያ ሕዝብ የእንኳን ደስ ያላችሁ መልእክት አስተላልፏል። የቤተ መንግስቱ ቃል አቀባይ ጆሽ እርነስት ዛሬ ማምሻውን በሰጡት መግለጫ ነው መልእክቱን ያሰሙት። Uh, but we do congratulate the people of Nigeria who exercised their civic duty by going to the polls. ናይጄሪያውያን ድምፃቸውን ለመስጠት በመውጣት ሲቪክ ኃላፊነታቸውን ኃላፊነታችሁን በመወጣታችሁ እንኳን ደስ ያላችሁ እንላችኋለን ብለዋል የዋይት ሐውሱ ቃል አቀባይ ኤርነስት። በተለይ ደግሞ ድምፅ ሰጪዎች ላሳዩት ትዕግስትና በዲሞክራሲያዊው ሂደት ውስጥ በመሳተፍ ላሳዩት ቁርጠኝነት አድናቆታችንን እንገልጻለን ብለዋል ኤርነስት አክለው ምርጫው ካጋጠሙት አንዳንድ የሁከት ሁኔታዎችና የቴክኒክ ችግሮች በስተቀር ዓለም አቀፍ ነጻ ታዛቢዎችን በአብዛኛው ነጻና ፍትሐዊ እንዲሁም ግልጽ እንደነበረ በማሳወቃቸውም በጥብቅ የተደሰትን መሆናችንን እንገልጻለን ብለዋል። የዋይት ሐውሱ ቃል አቀባይም በየመን በሳውዲ አረቢያ መሪነት የተጀመረው የአረብ ህብረት የአየር ድብደባ እንዲሁም የሁቲ ሺያ አማጽያን ወታደራዊ እንቅስቃሴ የሰብአዊ ቀውስ ፈጥሯል ሲል የተባበሩ መንግስታት የእርዳታ ተቋማት አስታውቀዋል። ዓለም አቀፍ የእርዳታ ድርጅቶች ሁለቱም ተቀናቃኝ ወገኖች ሰላማዊ ሰዎችን ደህንነት እንዲጠብቁና የግጭት ተጠቂዎችን ሁኔታ ትኩረት እንዲሰጡ ጠይቀዋል። የአየር ድብደባው ዛሬም በዋና ከተማይቱ ሰነአ ውስጥ ተካሂዷል። በኢራንና በስድስቱ ሀያላን መንግስታት መካከል እየተካሄደ ያለው የቴህራን የኒኩሌር መርሃ ግብር ጉዳይ ድርድር የጊዜ ገደቡ ሊያበቃ ጥቂት ሰዓታት ቀርተውት እያለ ተደራዳሪዎቹ ስዊትዘርላንዷ ሎዛን ውስጥ እያካሄዱ ያሉትን ንግግሮች አጠናክረው ይዘዋል እየተባለ ነው። ሰሎሞንን እናመሰግናለን። የናይጄሪያውን የምርጫ ሁኔታ እስከ ዝግጅታችን ፍጻሜ ድረስ የምናገኘውን በመቀጠል እናቀርባለን። የኢራንንም ሁኔታ እንደዚሁ። የማክሰኞ ምሽት ፕሮግራማችን ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን መደበኛ ወደ ሁለተኛው አጋማሽ መሻገራችን ነው። ሐኪሞን ይጠይቁ አዘጋጅና አቅራቢ አሉላ ከበደ ሐኪሞን ይጠይቁ በዛሬ ምሽት ቅንብሩ በጆሮ ጤናና የመስማት ችሎታ የመዳከም አልያም እስከናካቴው የሚጠፋባቸውን ሁኔታዎችና የህመም አይነቶች የተመለከተ ፕሮግራም የመጀመሪያ ክፍል ይዞ ቀርቧል። ለመሆኑ ድምፅ ለመስማት የሚያስችለን የሰውነት ስርዓተ ሂደት ምንድን ነው የሚመስለው አሉላ? በዩናይትድ ስቴትስ ከኔቲከት ክፍለ ግዛት በሚገኘው የከኔቲከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና ልዩ ባለሙያውን ዶክተር በላቸው ተሰማን አወያይቷል። ወደ ዝግጅቱ። ዶክተር በላቸው ተሰማ በድጋሚ ለጊዜው አመሰግናለሁ። ዶክተር በላቸው በዛሬ ዕለት የምንወያይበት ርዕስ የመስማት ችግር ወይም ደግሞ የመስማት ችሎታን ማጣት ነው። መሰረት ለማስያዝ ጤናማውን የመስማት ሂደት በመመልከት ብንጀምር፣ እስኪ ባጭሩ አንድ ሰው ድምፅ መስማት የሚያስችሉት የሰውነት አካላቱ ወይም የውጫዊም ሆነ የውስጣዊ ጆሮ ክፍሎች ተቀናብረው መስማት የሚችልበትን ሂደት ባጭሩ ያስረዱን። አሉላ አመሰግናለሁኝ። የጆሮ እና የመስማት ችግር ብዙ ያለ ነውና፣ ስለ መስማት ችግር ከመነጋገር በፊት አንተ እንዳልከው እንዴት ነው መስማት የምንችለውን የሚለውን መንካት አለብን። ጆሮ ሁላችንም የምናየው የውጫዊ አካል አለው። በዓይን የሚታየው ጆሮ ማለት ነው። ከዛ በኋላ የጆሮ ቀዳዳ አለ። ከጆሮ ቀዳዳ በኋላ የጆሮ ታምቡር አለ። እሱም የጆሮ ታምቡር የውጭ ጆሮና የውስጣዊ ጆሮ የሚለውን ሁለቱን ክፍል የሚለያየው ነው ማለት ነው። ያ የጆሮ ታምቡር በኋላ የውስጥ መሀል ጆሮ እሱ ውስጥ ትናንሽ ጥቃቅን የጆሮ አጥንቶች አሉ። እነሱም ተነቃንቀው ከመሀል ጆሮ ወደ ውስጥ ጆሮ የጆሮ ነርቮቹን እና ጥቃቅን አካላቶችን የሚይዘው አካል ነው። ከዛ በኋላ ያለው ወደ አንጎል የሚሄደው የጆሮ ነርቭ ነው እና እነዚህን አጠቃሎ ነው የጆሮ ህዋት ያለው። እነዚህን ሁሉ ለማነቃነቅ በመጀመሪያ የሚያስፈልገው የድምፅ ኃይል ነው። የድምፅ ኃይል ያው የሜካኒካዊ ኃይል ስለሆነ እሱም ኃይል ተነቃንቆ በውጭ ባለው የጆሮ ህዋስ ከዛ በኋላ በጆሮ ቀዳዳ አልፎ ጆሮ ታምቡርን አነቃንቆ፣ ይሄ ንቅናቄ ወይም ይሄ የድምፃዊ ኃይል ወደ መሀል ጆሮ እነዛ ጥቃቅን አጥንቶቹን አነቃንቆ ከዛ በኋላ ወደ ኬሚካል መልእክትነት ተቀይሮ እሱም ደግሞ ከዛ በኋላ የነርቭ ንቅናቄ ያደርግና ከዛ ነው አንጎላችን ይሄንን ሊያዳምጥ የሚችለው። በፍጥነት ውስጥ የምንሰማው በንግግር ይሁን በሌሎች ሁኔታዎች፣ በአንድ ርግብግቦች የተፈጠረ ድምፅ እኛ እስከምንሰማውና ና ድምፁን ተረድተን እስክናገናዝብ ያለው ጊዜ አጭር እንደመሆኑ እነኚህ ሂደቶች መካሄዳቸው ልብ አንለም። ቀደም የገለጿቸው በርካታ የመስማት ህዋሳት የሚሳተፉበትን ሂደት በዚህ መልኩ አንረዳውም እንጂ እነኚህ ሁሉ ሂደቶች ግን ይካሄዳሉ። በዛ ቅጽበት ውስጥ በጣም ልክ ነው እሱ። አዎ በዛ ቅጽበት ውስጥ ግን እነዚህ ነገሮች መረዳት የምንችለው ምንድን ነው? አንተ ቅድም መጀመሪያ ላይ እንደገለጽከው ችግር ሲኖር ነው የዛን ጊዜ ነው። አሁን እነዚህ ነገሮች ምንድን ነው የተበላሸው፣ ምን እነዛ አካላት ውስጥ ምንድን ነው ችግር ያለው የሚለው ጋር መድረስ እንችላለን። መልካም ዶክተር በላቸው እንዳሉት እንግዲህ ጤነኛውን የመስማት ሂደት ወይም በጤናማ ሁኔታ ውስጥ ያለ አንድ ሰው ወይም የመስማት ህዋሳቶቹ ያልተጎዱ ሰው በምን መልኩ መስማት እንደሚችል ተረድተናል። አንዳንድ ጥናቶች በዚህ በዩናይት ስቴትስ ያለውን እንደሚያሳዩት ሰላሳ ስድስት ሚሊዮን አሜሪካውያን የመስማት አቅማቸውን ማጣታቸውን የሚናገሩበት በዓለም አቀፍ ደረጃ የመስማት ችሎታቸውን የሚያጡ ሰዎች እየሰፋ ባለበት ሁኔታ ውስጥ ያለ ነው። የተለያዩ ምክንያቶች ይጠቀሳሉ። የኢትዮጵያን ባናውቅም ብዙ ሰዎች የሚጎዱበት ይህ መስማት ችግር እንዴት ይፈጠራል? ዋና ዋና የሚባሉትን በማስረዳት ጀምሮ ይሄ በጣም ጥሩ ጥያቄ ነው። በዓለም ስናይ የጆሮ ችግር በጣም የተረሳ ነው። ምክንያቱም እንደ ሌላ አካል ድለትነት ወይም ጆሮ ችግር አይታይም፣ ውስጣዊ ችግር ስለሆነ ይሄም በብዙ ሰዎች ላይ ያለ ነው። መደበቅም የሚችል ነው። ጉዳቱ በአይን ስለማይታይ ያ ሰው ካልተናገረ ወይ ሲቸገር ካላየን ያን ያህል ክብደት አንሰጠውም እያሉን ነው። በጣም ልክ ነው። እሱን መገንዘብ አስፈላጊ ነው። ስለዚህ አንድ ሰው የመስማት ችግርም ቢኖረው ላንገነዘብ እንችላለን። እና አንዳንድ ነገሮችን ለመጥቀስ ሞክራለሁኝ፣ መገንዘብ እንድንችል። ስለዚህ የመስማት ችግርን ወይ በእድሜ ወይ በሌላ ሌላ ችግሮች አድርገን ለማየት እንችላለን። ህጻናቶች የመስማት ችግር ሊኖርባቸው ይችላል። አሁን ቅድም የጠቀስኳቸውን ሕዋሳት በሙሉ ቢሰሩም ወይ በትንሽ በጉንፋን ምክንያት ጆሮአቸው ውስጥ ውሃ ሊይዝ ይችላል። አንዳንድ ጊዜ በጆሮ ኢንፌክሽን ምክንያት መግል ሊይዝ ይችላል። መሀል መሀል ጆሮ ውስጥ ሊቆስል ይችላል ሊቆስጭ ይችላል ና እዛው መሀል ጆሮ ከታምቡሩ ጀርባ መሀል ጆሮ ውሃ ሊይዝ ይችላል እና በዚህ ምክንያት ልጆቹ የማዳመጥ ችሎታቸው ሊቀንስ ይችላል። ልጆች እያደጉ ስለሆነ መስማት ከተሳናቸው አንጎላቸው ደግሞ ይሄንን የማደግ ችሎታው ሊቀንስ ይችላል። ስለዚህ አንዳንድ ጊዜ ይሄንን መገንዘብ ይኖርብናል። ስለዚህ እያደጉ ያሉ በአንድ አመት በሁለት አመት በሶስት አመት ያሉ ልጆች አንዳንድ ነገሮች ካየን ስንጠራቸው፣ ስማቸውን አንድ ጮክ ያለ ነገር ሲመጣ መደንገጥ ካልጀመሩ ችግር ሊኖር ይችላል። እነዚህን ነገሮች መገንዘብ ይኖርብናል። አለመስማታቸውን የምናረጋግጥበት ምልክት ነው እየገለጹ ያሉት። አዎ፣ በአፈጣጠርም ችግር ሊኖር ይችላል። አንዳንድ ሰዎች ካለ ጆሮ ሊፈጠሩ ይችላሉ ከውጭ ያለው ጆሮ አንዳንድ ሰዎች የጆሮ ቀዳዳቸው ተደፍኖ ሊፈጠሩ ይችላሉ። አንዳንድ ሰዎች የመሀል ጆሯቸው ወይ የውስጣዊ ጆሯቸው ችግር ሊኖረው ይችላል እና እነዚህ ሰዎች በቀኝ በኩልም ወይ በግራም በኩል ሊሆን ይችላል ይሄ ችግር ያለው እና በአንድ ጆሯቸው በደንብ እየሰሙ ሌላኛው ጆሯቸው ላይሰራ ይችላል ማለት ይሄ የተፈጥሮ ችግር ሊሆን ይችላል እና እንደዚህም አይነት ችግር ሊኖር ይችላል። እንግዲህ በርካታ መንስኤዎች መኖራቸውን አስረድተውናል ዶክተር በላቸው። ከአካላዊ ሁኔታ እስከ ተለያዩ የበሽታ አይነቶች በልጅና በአዋቂም ልዩ ልዩ ገጽታዎች ሊኖሩት ይችላሉ። በምልክትነት የምንጠብቃቸውንም ገልጠዋል። አሁን በህጻናቱ የጠቆሙት አይነት እንዲያነቃቸው የምንፈልገው ድምፅ ሲሰማ አለመመለሳቸው እንደ ምልክት ሊቆጠር ይችላል። ሌሎች በአዋቂዎች የሚታዩ የመስማት ችሎታ ማነስን ሰዎቹ አለመስማታቸውን ከማወቃችን ሌላ በሌሎች ሁኔታዎች የሚገለጠዋሉ አዎ አሁን መጀመሪያ ላይ እንግዲህ የጠቀስኩት በህጻናት ላይ ወይም እያደጉ ያሉ ሰዎች ላይ የሚታየውን ችግር ይሆናል። በሰፊው ህዝብ በመጀመሪያ በቀላሉ ሊፈታ የሚችል ችግር የጆሮን ቀዳዳ የሚደፍ ነው። የጆሮ ኩክ ችግር ነው ያው እና እነዚህን ብዙ ጊዜ በዚህ ሀገር በምናየው ጊዜ ጆሮ በጥጥ ማጽጃ አለች ኪዩቲብ እና በብዙ ሰዎች ላይ ያው ጆሮቸውን ለማጽዳት በሚሞክሩበት ጊዜ ያን የጆሮን የጆሮ ኩክ ወይም ኢርዋክስ ይባላል እሱን እየገፋ ጆሮ ታምቡር ሊደፍን ይችላል። ማለት ይሄ ቅድም የጠቀስኩት አየሩ ማነቃነቅ ከፍ ያለ ኃይል ያስፈልገዋል ማለት ነው። ድምጽ የሚያልፍበት መንገድ ይዘጋበታል። የጆሮ ታምቡሩ ጋር አይደርስም። በቀላሉ ሊፈታ የሚችለው እሱ ነው እና በተቻለ መጠን ይሄ ኪውቴፕ አለመጠቀም በጣም አስፈላጊ ነገር ነው። ምንድን ነው በምትኩ የሚመክሩት ብዙዎች እንዳሉት እንዲሁም ያን ችግር ለመከላከል ብለው ያደረጉት ለጉዳት ሊዳርግ ከቻለ ምንድን ነው በአማራጭነት የሚመክሩት? በቤት ውስጥ ሊደረግ የሚችል በመጀመሪያ ምንም ነገር አለማድረግ ነው። ያ የጆሮ ኩክ ሲፈጠር ራሱ የሚወጣ ስለሆነ ምንም ለማድረግ አለመሞከረ አዎ፣ አንደኛ ሁለተኛ፣ አንገት በላይ ሐኪሙ ያው አንዳንድ ጊዜ ችግር ያለባቸው ሰዎች አሉ። እነሱ አንገት ታጠብ ይችላል። ሌላ ደግሞ አንዳንድ የቆዳ ድርቀት ያለባቸው ሰዎች ወይ የወይራ ዘይት ጠብታ ወይም ከፋርማሲ የሚገዛ ሚኒራል ኦይል ጠብታ ቢደረግበት የጆሮ ቀዳዳ ውስጥ ያለው ቆዳ ላይደርቅ ይችላል እና በቀላሉ እንደዛ ማድረግ ነው። መልካም ዶክተር በላቸው በቀደመ ፕሮግራማችን የጆሮ ጤና ቀን በተከበረበት እለት ከፍተኛ አሃዞችን የሚያመላክት ሰዎች በስራቸው ምክንያት ይሁን አሁን አሁን ደግሞ በተለይ በእጃቸው በሚሰሟቸው ስልኮች፣ እና በተለያዩ የሙዚቃ መስሚያ መሳሪያዎች ጭምር በተለይ ታዳጊ ወጣቶች ራሳቸውን ለከፍተኛ ድምፅ የማጋለጣቸው ሁኔታ በመጨረሻው የመስማት ችሎታቸውን ወደ ማጣቱ ሊያቃርብ ይችላል፣ ያን አደጋ ይደቅናል የሚል ጥናት ይፋ ተደርጓል። እስኪ ይሄንን በተለይ ወጣቶች ሊረዱ ይገባል የሚሉትን ዘርዘር አድርገን እንመልከት ወጣቶች ከሙዚቃ አይለዩም ከነኝ ድምፆችም ላይርቁ ይችላሉ በተደጋጋሚ የትኛውን ቦታ ነው የሚደረጉት በጆሮ መስሚያ መሳሪያዎች አማካኝነት ምን አይነት ነገሮችን ከወዲሁ ልብ ሊሉ ይገባል ሙዚቃ መስማትም ሌሎች ድምፆችም መስማቱ ባልከፋ ነገር ግን በተደጋጋሚ ከፍ ላለ ድምፅ መጋለጡ ይሄን አደጋ ይደቅናልና እንዴት እንዲመለከቱት ይመክራሉ በተለይ ወጣቶች ታዳጊዎች አለመልልሱ፣ አሉላ ባነሳው ጥያቄ ነው የተገታው። በፕሮግራሙ መገባደጃ ላነሳውና ለሌሎችም ጥያቄዎች ዶክተር በላቸው የሰጡትን ምላሽ በመጪው ሳምንት ይዞ ይመለሳል። ዶክተር በላቸው ተሰማን ስለ ጊዜያቸው በጣም አድርገን እናመሰግናለን። የማክሰኞ ምሽት ፕሮግራማችን ይቀጥላል። በ19 በ22ና በ25 ሜትር ባንድ ላይ ነው የምታገኙን። አሁን ንግድና ምጣኔ ሀብት አዘጋጅና አቅራቢ ሄኖክ ሰማእግዜር የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት ባለፈው አንድ ዓመት የሰነበተበትን የፍርድ ቤት ሙግትና የውስጥ አሰራር ውዝግብ ለማለፍ በሚያደርገው ጥረት በቅርቡ አዳዲስ የአመራር አባላትን መርጠዋል። አዲስ የተመረጡት የምክር ቤቱ ፕሬዝደንት አቶ ኤልያስ ገነቲ ለሚቀጥለው አንድ ዓመት የአመራር አባላቱን ሊያሳኩ ያሰቧቸውን ግቦች ይተነትናሉ። ሄኖክ ዘማግዜር ነው ያነጋገራቸው። አሁን የተመረጥነው ያው ለአንድ ዓመት ነው። ለዚህም ምክንያት አለ። በሚመጣው ዓመት ሁለት ዓመታችን ይሞላን ነበር ማለት ነው። በስነ ስርዓት ሰርተን ቢሆን ኖሮ ይሄ የፍርድ ቤቱ ሂደት ለሁለት ወር ባያስተጋጉለን ኖሮ ተርማችን ይሞ- ሁለት ዓመት ይሞላ ነበር። የሀገሪቱ የንግድ ምክር ቤቶች የኢትዮጵያ ንግድና ዘርፍ ማህበራት፣ የክልል ንግድና ዘርፍ ማህበራት በሙሉ ምርጫ የሚያካሂዱት በሚቀጥለው ዓመት ነው ስለዚህ አዲስ አበባ ለብቻው ተነጥሎ የዛሬ ሁለት ዓመት ማድረግ ያለውን የንግዱን ህብረተሰብ ንግድ ምክር ቤቱን ሂደት ያዛባል። እንደገና ደግሞ አዲስ አበባ ሀገራዊ ንግድ ንግድና ዘርፍ ምክር ቤት ውስጥ ተወካይ ሊኖረው ይገባል እና በዛ ምክንያት ሁለት አመት ማድረግ አልተቻለም። ጠቅላላ ጉባኤ ተወያይቶ አንድ አመት እንዲሆን አድርጓል ማለት ነው። እንግዲህ በዚህ አንድ አመት ጊዜ ውስጥ ልታሳኩ ያሰባችኋቸው ከፍተኛ ኃላፊነቶቻችሁ በተለይ ትኩረት የምትሰጧቸው የትኞቹ ናቸው? ትኩረት የምንሰጠው ብዙ ስራዎችን ጀምረን ስንሰራ ነበር። ያው ባለፈው አመት ማለት ነው። አንድ አመት ብዙ ስራ ስንሰራ ነበር። እኛ ስራ አላቆምንም። ይሄ አፈጻጸም ውሳኔ የተላለፈው ጥር ወር ላይ ከተላለፈ ቀን ጀምሮ ነው ጥርና የካቲት ነው ስራ የቆመው ማለት ነው እንጂ ስንሰራ ነበር እሱን ስራ ማስቀጠል ነው በዋናነት እሱ ደግሞ የሚያተኩረው በአዋጁ ላይ በተቀመጠው ሜጀር ኦብጀክቲቭስ ላይ ነው በዋናነት ንግዱ ንብረተሰብ ችግር ለመፍታት ንግዱ ንብረተሰብና መንግስትን አቀራርቦ ጉዳዩ የሚመለከተው የመንግስት አካል ጋር አወያይቶ መፍትሄ ማሰጠት ነው በዚህ ዙሪያ የጀመርነው እና ብዙ እርምጃ የነዋለ ለምሳሌ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት በቀጥታ በብዙ ነገሮች የሚገናኘው ከአዲስ አበባ መስተዳድር ጋር ነው። ከአዲስ አበባ መስተዳድር ጋር ይህንን ፐብሊክ ፕራይቬት ፓርትነርሽፕ ዲያሎግ ፎረሙን ለመፍጠር ተስማምተን ተፈራርመን ነበረ፣ ዛሬ ሁለት ሶስት ወር አካባቢ። እሱን አሁን ማስጀመር ነው በዋናነት አንዱ እሱ ነው። ሁለተኛ ያው ቀደም ሲል ሲሰራ የነበረ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ያቋቋመው አርቢትሬሽን ኢንስቲትዩት አለ። ይሄ ኢንስቲትዩት ለጊዜው እያገለገለ ያለው በኢትዮጵያ ሕግ ብቻ ነው የሚዳኘው ወይም ሪኮንሳይል እያደረገ የነበረው ነገር ግን እንደሚታወቀው ወደ ኢትዮጵያ አሁን በጣም ብዙ የፎሬን ዳይሬክት ኢንቨስትመንት ፍሰት አለ። እነዚያ ፎሬን ኢንቨስተርስ ደግሞ በኢንተርናሽናል ሕግ መዳኘት ችግር ቢገጥማቸው መዳኘት መቻል እንዳለባቸው ይፈልጋሉ። ይህም ፍላጎታቸውን ለማወቅ ወደ ንግድ ምክር ቤታችን ነው የሚመጡት። ሶ እሱን ችግር ለመፍታት እና ለመፍታት የሚያስችለው የኢትዮጵያ መንግስት ኢትዮጵያ እንደ ሀገር ኒውዮርክ ኮንቬንሽን የሚባል አለ፣ የአርቢትሬሽን ኮንቬንሽን እሱን የኢትዮጵያ መንግስት እስካሁን አልፈረመም። እሱን እንዲፈርሙ እና ፎሬን ዳይሬክት ኢንቨስትመንት እና የሎካል ፓርትነሮችን ችግር እዚሁ አዲስ አበባ መፈታት እንዲችል እና ቢቻል ደግሞ ከፍ ያለ ለአፍሪካም በአፍሪካም ደረጃ አገልግሎት መስጠት እንዲችል ለማድረግ የጀመርነው እንቅስቃሴ አለ። በተጠናከረ መልኩ እሱንም ወደ አንድ ደረጃ እናደርሳለን። በዚህ አንድ አመት ለን እናስባለን። እንግዲህ በስተመጨረሻ በዚህ ባለፈው አመት ጊዜ ውስጥ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የአመራር ክፍተት ተከስቶበት ነው የሰነበተው። የፍርድ ቤት ክስ፣ እንደዚሁም ደግሞ የጠቅላላ የአጠቃላይ ጉባኤዎች ውሳኔዎች የተቀለበሱበት፣ የማስተካከያ እርምጃዎች የተወሰዱበት፣ የባላደራ ቦርድ የተቋቋመበት ይህ ሁሉ ውጣ ውረድ ውስጥ የሰነበተ ነው እና እንደው ለአባላቶቻችሁ ለሚያደምጡ ምን አይነት መልእክት ያሳልፋሉ? አሁን ይህንን ፈተና አልፈናል ብላችሁ ታስባላችሁ? አዎ፣ በጣም አልፈናል። ለሚሰሙት ሁሉ መናገር የሚፈልገውና ከዚህ በፊት የምንናገረው ንግድ ምክር ቤቱ ንግድና ዘርፍ ማህበራት ምክር ቤቱ በጣም ጠንካራና በዓለም ደረጃ ተወዳዳሪ ሊያደርገው የሚችል እንቅስቃሴ ነው እያደረገ ያለው። እየሰጠ ያለውም አገልግሎት ይሄ ነው። በዋናነት የነበረው ችግር የዚህ አንድ ሁለት ወር ችግር ሳይሆን ቀደም ብሎም የነበረው ነገር ንግዱ ህብረተሰብና ና ንግድና ዘርፉ ማህበራት አባላት እንዲቀራረቡ የተደረጉ ጥረቶች በጣም አነስተኛ ናቸው። አሁን በተጠናከረ መልኩ እየሰራን ያለ ነው። የንግዱ ህብረተሰብ ቀርቦ ንግድ ምክር ቤቱ የእሱ ተቋም ስለሆነ ቀርቦ ተባብረን ተጋግዘን ሰርተን የጋራ ችግራችንን በጋራ ተነጋግረን ለመፍታት የሚያስችለን ጠንካራ ተቋም ነው ያለው። ጠንካራ ጠንካራ አደረጃጀት ነው ያለው። በተጨማሪ ደግሞ አሁን እኛ የጀመርነው እና እየሰራን ያለ ነው በጣም ጠንካራና ኢንተርናሽናል ስታንደርድ ያለው ፖሊሲ ሪሰርች ሴንተር እያቋቋም ነው ያለ በጣም ከፍተኛ ወጪ የሚጠይቅና ኢንተርናሽናል ስታንደርድ ያለው ይሄ ፖሊሲ ሪሰርች ሴንተር በተቻለ መጠን እስከ ግንቦት ወሳኔ አካባቢ ድረስ አቋቁመን እንጨርሳለን። ይሄ መሰረታዊ የሆኑ የንግዱ ኅብረተሰብ ችግሮች፣ የንግድ እንቅስቃሴ፣ የኢንቨስትመንት እንቅስቃሴን በቅርበት የሚያጠና ዳታን ኮምፓይል የሚያደርግ ችግሮቹን አድሬስ የሚያደርግ እነዛን ችግሮች ደግሞ ፕራዮሪታይዝ አድርጎ ለጉዳዩ ለሚመለከተው ለመንግስት መስሪያ ቤት የሚያቀርብና የመፍትሄ አቅጣጫን የሚጠቁም ሪሰርች ነው የምናቋቁመው። ይሄ በጣም ጠንካራ እና እስከዛሬ ንግድ ምክር ቤቱ ያልነበረው ላንድ ማርክ የሆነ ስራ ነው ብለን ነው የጀመርነው። እሱን ለመጨረስ ስለምንሞክር ንግዱ ህብረተሰብ ወደ ቻምበራቸው መጥተው እንዲገለገሉበት፣ እንዲያገለግሉት መጥተውም በአመራር ደረጃ ተመርጠው እንዲያገለግሉ ጥሬን ማቅረብ ይፈልጋለሁ። ምክንያቱም ቁጭ ብሎ ምንም የሚመጣ ነገር የለም። አስቸጋሪ ሁኔታዎችን ካሉ ይፈጠሩ እዛ ውስጥ ቆሞ ለንግዱ ህብረተሰብ ስኬት እና በተለይ ደግሞ የመንግስት የልማት አጋር እንጂ ለማኝ የንግድ ህብረተሰብ አይደለም። ችግሩን ለመፍጣት መለመን የለበትም። በተናጠል ተደራጅቶ መሰረታዊ የሆነ ጥናት ተደርጎበት ያንን ችግር ለመንግስት አቅርቦ መፍትሄ የመጠየቅ መብት አለው፣ ንግዱ ህብረተሰብ። እሱን መብት ለማዳበር እየሰራን ስለሆነ ወደ ንግድ ምክር ቤቱ ህዝቡ እንዲመጣ እና አገልግሎት እንዲያገኝ እንዲሁም ደግሞ እንዲያገለግል ትሬና አደርጋለሁ ማለት ነው። አዲስ የተመረጡት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ኤልያስ ገነቴ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ ወንድነው። ክብራትና ክብራን አድማጮች የምሽቱ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው ያሉት። ዋና ዋናዎቹን ዜናዎች አሰምተን እንሰናበታለን። ሶሎሞን አቶ በቀለ ገርባ በአሸባሪነት ወንጀል ተከሰው ለሶስት ዓመታት ከሰባት ወራት ያህል ከታሰሩ በኋላ ትናንት ምሽት ላይ ከዝዋይ እስር ቤት ተለቀዋል። አቶ በቀለ ገርባ ከመታሰራቸው በፊት የ ኦሮሞ ፌዴራላዊ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር ሆነው አገልግለዋል። አቶ በቀለ አሁንም ወደ ቀድሞ ስራቸው ተመልሰው የመስራት ፍላጎት እንዳላቸው ገልጸው ለሀገሬ ይጠቅማል በምለው ማንኛውም አይነት ስራ የመሰማራት ፍላጎት አለኝ ብለዋል። አሁን በደረሰን ዜና ሙሐማዱ ቡሃሪ ቀጣዩ የናይጄሪያ ፕሬዚደንት ሆነው በመመረጣቸው ደጋፊዎቻቸው ደስታቸውን እየገለጹ ናቸው። ከማሪያማ ዲያሎ አጠር ያለ ዘገባ ደርሶናል። ሶሎሞን ክፍሌ ያቀርበዋል። የትራንስፖርት ሰራተኛው ማቲ ካማራዲን እና ጓደኞቹ ከዚህ የበለጠ ደስተኞች ልንሆን አንችልም ይላሉ። ውጤቱን እየተከታተልኩ ነበር ያለው ማቲ እኔ ድሉን ያወጅኩት ገና ብሔራዊ የምርጫ ኮሚሽኑ ይፋ ከማድረጉ አስቀድሜ ነው ይላል። አሁን እንኳ ደስታችንን በመግለጽ ላይ እንገኛለን። እያከበር ነው ነው ውጤቱ ይፋ ሆኗል። እናም መደሰታችንን እየገለጽ ነው። ከዚህ በኋላ የቀረውን ያልተቆጠረ ድምፅ ምን ያህል እንደው ይንገሩን። እኛ ግን ማሸነፋችንን አረጋግጠን ድላችንን እያከበርን ነው። የሰላሳ ዓመት ዕድሜ ያላት ጆዋና አንድሩ ነጋዴ ናት። ሚስተር ቡሃሪ በምርጫው እንደሚያሸንፉ ቀድሞውንም አውቅ ስለ ነበር በጣም ደስተኛ ነኝ ትላለች። ከመጀመሪያው ቀን አንስቶ እኚህ ሰው እንደሚያሸንፉ እኔ መቶ በመቶ እርግጠኛ ነበርኩ። ምክንያቱም ቀድሞም ሀገሪቱን አስተዳድረዋል። ያኔ እኔ ምንም እንኳ ሕፃን ብሆን እንደሰማሁት ከሆነ ሀገሪቱን በጥሩ መንገድ ነው ሲመሩ የነበሩት። ሙስናም አልነበረም። እኚህ ሰው ይሆናሉ የሚያግዙህና የሚንከባከብህ። ደስ ብሎኛል። እኔ መምህሩ ሙርታላ ኦላቱንጂ በበኩላቸው ሲናገሩ ናይጄሪያ አዲስ መሪ ትሻለች ብለዋል። ለውጥ እንፈልጋለን። በዚያች ሀገር ሲካሄድ ያየነው ጥሩ ነገር ባለመሆኑ ምክንያት ነው ለውጡን የምንፈልገው። የዶላር ምንዛሬውን ብታይ ቀድሞ አንድ መቶ ዘጠና የነበረው ዛሬ 250 ደርሷል። ኢኮኖሚው ተንኮታክቷል። ስለዚህ ለውጥ እንፈልጋለን። ጀነራል መሐሙዱ ቡሃሪ ይህችን ሀገር እንዲለውጧት እንፈልጋለን። ሚስተር ቡሃሪ በመፈንቅለ መንግሥት ሥልጣን ላይ ከወጡ ከ30 ዓመታት በኋላ ዛሬ በነፃ ምርጫ እንደገና የሀገሪቱ ለመሆን የሀገሪቱ መሪ ለመሆን ታድለዋል። በሌላ እየሰማችሁ ያላችኋቸው የዩናይትድ ስቴትስ ቤተ መንግሥት የዋይት ሃውስ ቃል አቀባይ ጆሽ ኤርንስት ናቸው። በዋይትሃውስ ደስታውን ለናይጄሪያ ሕዝብ ከገለጸበት የተወሰደ ነው የሰማችሁት። ምንም እንኳን መግለጫው ሲወጣ የፕሬዚደንቱ ማንነት በይፋ ባይገለጽም፣ በርግጥ እስካሁንም ማን እንደሆነ የምርጫ ኮሚሽኑ አልገለጸም። ጆሽ ግን ናይጄሪያውያን ድምፃቸውን ለመስጠት በመውጣት ሲቪክ ኃላፊነታቸውን በመወጣታቸው እንኳን ደስ ያላችሁ እንላለን ብለዋል የዋይትሃውሱ ቃል አቀባይ በተለይ ደግሞ ድምፅ ሰጪዎች ላሳዩት ትዕግስትና በዲሞክራሲያዊ ሂደት ውስጥ በመሳተፍ ላሳዩት ቁርጠኝነት አድናቆታችንን እንገልጻለን ብለዋል። እርነስት አክለው ዓለም አቀፍ ነጻ ታዛቢዎች ምርጫው ካጋጠሙት አንዳንድ የሁከት ሁኔታዎችና የቴክኒክ ችግሮች በስተቀር በአብዛኛው ነጻና ፍትሐዊ እንዲሁም ግልጽ እንደነበረ በማሳወቃቸውም በጥልቅ የተደሰትን መሆናችንን እንገልጻለን ብለዋል የዋይት ሀውሱ ቃል የናይጄሪያውን የምርጫ ሂደት በቀጣዮቹ ቀናትም እንደዚሁ እየተከታተልን እናቀርባለን። በሌሎች ዜናዎች፣ በየመን በሳውዲ አረቢያ መሪነት የተጀመረው የአረብ ህብረት የአየር ድብደባ እንዲሁም የሁቲ ሺያ አማጽያን ወታደራዊ እንቅስቃሴ ሰብአዊ ቀውስ ፈጥሯል ሲል የተባበሩት መንግስታት የእርዳታ ድርጅቶች አካል አስታወቀ። የዓለም አቀፍ የእርዳታ ድርጅቶች ሁለቱም ተቀናቃኝ ወገኖች የሰላማዊ ሰዎችን ደህንነት እንዲጠብቁና የግጭት ተጠቂዎችን ሁኔታ ትኩረት እንዲሰጡ ጠይቀዋል። በኢራን እና በስድስቱ ኃያላን መንግስታት መካከል እየተካሄደ ያለው የቴህራን የኒኩሌር መርሃ ግብር ጉዳይ ድርድር ጊዜ የጊዜ ገደቡ ሊያበቃ ጥቂት ሰዓታት ቀርተውት እያለ ተደራዳሪዎቹ ስዊትዘርላንዷ ሎዛን ውስጥ እያካሄዱ ያሉትን ንግግሮቻቸውን አጠናክረው ይዘዋል። ይህ ቀነ ገደብ የተደራዳሪዎቹ በራሳቸው ላይ የደነገጉት ቀነ ገደብ ሲሆን ዋናው እና የቁርጡ ቀነ ገደብ ግን የፊታችን ሐምሌ መጨረሻ ላይ የሚመጣ ነው። ኩለሌሊት ከመሆኑ በፊት በቀሩት ሰዓታት ውስጥ በዚህ ለአንድ ሳምንት በተካሄደ ድርድር ስምምነት ላይ ደርሳሉ የማለቱ ሀሳብ በጣም እያጠራጠረ መሆኑን አንዳንድ ታዛቢዎች እየጠቆሙ ነው። በሌላ በኩል ግን አሁን ማምሻውን አንዳች መግለጫ ያወጡ ይሆናል ተብሎ እየተጠበቀ ነው። ከስፓኝ ወደ ጀርመን እየበረረ ሳለ በደቡብ ፈረንሳይ አልፕስ ተራሮች ላይ በረዳት አብራሪው እንዲከሰከስ በተደረገው አውሮፕላን ውስጥ ተሳፍረው የነበሩ 150 ሰዎችን ማንነት እስከ ያዝነው ሳምንት መጨረሻ በይፋ እንደሚያሳውቁ የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ አስታወቁ። የሁሉም ማንነት በዲኤንኤ ወይም በህብለ በራሄ ምርመራ እንደሚለይ ፕሬዚደንቱ ተናግረዋል። የቀሩ አስከሬኖችን ለመፈለግ በተራሮቹ ላይ የተያዘው ፍለጋ ተጠናክሮ እንደቀጠለ ታውቋል። ክቡራትና ክቡራን አድማጮች ዝግጅቶቻችን ወደ መጠናቀቁ ናቸው። አሁን ማምሻውን በደረሰኝ የዶላር ምንዛሬ ዋጋ መሰረት አንድ የዩናይትድ ስቴትስ ዶላር ሀያ ብር ከአርባ ሶስት ሳንቲም ተመንዝሯል። እርሶ ዶላር የሚፈልጉ ከሆነ የሚሰጡት ሀያ ብር ከአርባ ሶስት ሳንቲም ነው ለአንድ ዶላር። እርሶ ዶላር የሚሸጡ ከሆነ እርሶ ዶላር የሚፈልጉ ከሆነ ደግሞ ሀያ ብር ከሀምሳ ሶስት ሳንቲም መክፈል ይኖርብዎታል። ዝግጅቶቻችንን በኢንተርኔት ዌብሳይታችን ላይ www ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ይችላሉ። የምሽቱ ዝግጅታችን በዚሁ መጠናቀቁ ነው። የምሽቱን ፕሮግራም የመራችው አዳነች ፍስሐየነች፣ ያስተናገድናችሁ ያስተናገልናችሁ ቆንጂታዬ እና እኔም ሰሎሞን አባት ነን። አሁን ወደ ትግርኛ ቋንቋ ስርጭት ይሆናል የምናልፈው። ነገ በተለመደው በቀደም በሚለው ዝግጅት በአንድ ሰዓት እንገናኛለን። ደህናም ሹ